የዩናይትድ ስቴትሱ አምባሳደር ኤርቪን ማሲንጋ በትግራይ ክልል በጉብኝት ላይ መሆናቸውን ይመለከታል። በኢትዮጵያ የዩናይትድ ስቴትሱ አምባሳደር ኤርቪን ማሲንጋ በትግራይ ክልል የሶስት ቀናት ጉብኝት በማድረግ ላይ ይገኛሉ። ትላንት ሰኞ አመሻሹን መቀሌ የገቡት የአምባሳደር ማሲንጋ ጉብኝት የፕሪቶሪያው ስምምነት ውጤታማ አተገባበርን በማረጋገጥና ፖለቲካዊ አለመግባባቶችን በውይይት የመፍታት አስፈላጊነትን በማጉዳት ላይ ያተኮረ መሆኑን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። አምባሳደሩ በዛሬ ውላቸው በኤምባሲው ድጋፍና ጥገና የተደረገለትን በክልሉ ምስራቃዊ ዞን ክልተ አውላሎ ወረዳ የሚገኘውን የአቡነ አብረሃ ገዳምን ጎብኝተዋል። ጉብኝቱን የተከታተለው ዘጋቢያችን ሙልጌታ አጽበሃ ተከታዩን አሰናድቷል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ በትግራይ ክልል የሶስት ቀናት ጉብኝት ለማድረግ መቀለ ከተማ የገቡት ትላንት ነሐሴ ሀያ ቀን ሁለት ሺ አስራ ስድስት ዓመተ ምሕረት ነው። የጉብኝታቸው አንዱ ዓላማ የፕሪቶሪያውን ስምምነት ውጤታማ አተግባበር ማረጋገጥ መሆኑን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ፖለቲካዊ አለመግባባቶች በውይይት የመፍታትን አስፈላጊነት ማጉላት፣ እንደዚሁም የክልሉ ዘላቂ ሰላም መረጋጋትም የጉብኝቱ ትኩረቶች መሆናቸውን ኤምባሲ ሲሉ አመልክቷል። ዩናይትድ ስቴትስ ድጋፍ የምታደርግላቸው የጾታዊ ጥቃት ተጎጂዎች የሚገኙባቸው አካባቢዎች እንደሚጎበኙም ኤምባሲው ጠቁሟል። የቀድሞ ተዋጊዎችን መልሶ ወደ ህብረተሰቡ ለመቀላቀል የሚሰሩ ስራዎችን እንደሚጎበኙም አስታውቀዋል። አምባሳደሩ ጉብኝቱን እያካሄዱ የሚገኙት ለሁለት የተከፈለው የህዝባዊ ወያነ ሓርነት ትግራይ ህወሀት አመራሮች ልዩነት እየጎላ መምጣቱን በታየበት ወቅት ነው። አምባሳደሩ በዛሬው ቆይታቸው በኤምባሲው ድጋፍ ጥገና የተደረገለትና በክልሉ ምስራቃዊ ዞን ክልተው ላዕሎ ወረዳ የሚገኘው የአቡነ አብርሃም ገዳም ጎብኝተዋል። የተደረገው ጥገናም አድንቀዋል ይህ ትግራይ ከአስቸጋሪ ሁኔታ እየወጣች ባለችበት እንዲሁም መላው ኢትዮጵያ ወደ አዎንታዊ ጊዜና መልሶ ግንባታ መመልከት በጀመረበት ጊዜ የተካሄደ የመልሶ ግንባታ ምሳሌ ነው በኢኮኖሚ በመሰረተ ልማትና በሌሎችም ብዙ መሰራት ያለበት አለ ባህልም እንዲሁ ሚናው መጫወት አለበት ነው ያሉት አምባሳደር ማሲንጋ በቆይታቸው ተጨማሪ ከክልሉ አመራሮች ጋር ውይይት እንደሚያደርጉም ጠቁመዋል ተጠቅሟል ለአሜሪካ ድምፅ ሙልጌታ